በበርካታ የሀገሪቱ የተለያዩ ስፍራዎች ግጭቶች እየተባባሱ ያለበት ሁኔታ መኖሩ ሲታወቅ የአውሮፓ ህብረት በዚህ ጉዳይ ላይ ያወጣውን ጽሁፍ በሚመለከት በውጭ ጉዳይ ሚኒስቴር በኩል እንዴት እንደሚታይ ቃል አቀባዩ መለስ ዓለም መግለጫ በሰጡበት ወቅት ለጥያቄው የሰጡት ምላሽ፣ በመጀመሪያ በተለያዩ አካባቢዎች በተከሰቱት ግጭቶች ለሞቱ አካላዊ ጉዳት ለደረሰባቸው ወገኖች ወንድሞቻችን እህቶቻችን የተሰማንን ጥልቅ ሀዘን መግለጽ እንፈልጋለን መጽናናትን እንመኛለን የእነሱ ጉዳት የያንዳንዱ ዜጋ ጉዳት ነው የአውሮፓ ህብረት እንደ ወዳጅ ድርጅት አስተያየት መስጠት ይችላል ዞሮ ዞሮ ይሄ ጉዳይ ኢትዮጵያውያንና ኢትዮጵያውያን ጉዳይ ሆኖ መታየት ያለበት ነው የኢትዮጵያ መንግስት የአውሮፓ ህብረት ካወጣው መግለጫ በላቀ ችግሩን ለመፍታት ጥረት እያደረገ ነው አውሮፓ ህብረት ከኢትዮጵያ ባለው ግንኙነት ላይ ምንም ተጽዕኖ የለው። በኤርትራና በኢትዮጵያ መካከል ህዝብ ለህዝብ በሁለቱም ወገናት በታወቁ ግለሰቦች እየተደረገ ያለውን በሚመለከት አቶ መለስ አለም ያሰሙት ኢትዮጵያና ኤርትራ ህዝቦችን ግንኙነት የተሻለ ለማድረግ ጥረት ሲደረግ የአሁኑ የመጀመሪያ አይደለም። ከዚህ በፊት የአፍሪካ አብያተ ክርስቲያናት ማህበር ጥረት ሲያደርግ ቆይቷል። በሁለቱ አገሮች ህዝቦች መካከል እንደዚህ አይነት ጥረት ይደረጋል፣ መደረግም አለበት፣ መንግስት የሚደግፈው ነው። በኢትዮጵያና ና ኤርትራ ህዝቦች መካከል ጠንካራ ትስስር አለ። ተመሳሳይ ህዝቦች፣ አንድ አይነት ቋንቋ ያላቸው፣ ባህል ወግ የሚጋሩ እስከ ቅርብ ጊዜም የአንድ ሀገር ህዝቦች የነበሩ ሰዎች ናቸው እና ይሄ ግንኙነት እንዲጠናከር ሌሎች አካላት በግልም በጋራም የሚያደርጉት ጥረት የሚደገፍ ነው። በውጭ ጉዳይ ሚኒስቴር በተሰጠው ጋዜጣዊ መግለጫ በርካታ ጉዳዮች የተነሱት በሊቢያ በሳውዲ አረቢያ እና በዛምቢያ ስላሉ ስደተኞች ጉዳይ ሲሆን በመቀጠል አሁን ባለው ሁኔታ የኢትዮጵያ ጠቅላይ ሚኒስትር በግብፅ የሚያደርጉት ይፋዊ ጉብኝት ቀነ ቀጠሮው እንደተጠበቀ ነው ወይ በሚለው ላይ ነው። ግብፅና ኢትዮጵያ ግንኙነት በጣም ረዥም ጊዜ ያስቆጠረ ግንኙነት ነው። በሁለቱ መንግስታት መካከል መደበኛ የሆነ የጉብኝት ልውውጥ ይደረጋል። በውጭ ጉዳይ ሚኒስትር ደረጃ ፕሬዚደንት አልሲሲ በኩልም በኢትዮጵያ በኩልም ጉብኝት ሲደረግ ቆይቷል። በተመሳሳይ መንገድ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በግብፅ ጉብኝት ለማድረግ የተያያዘ ፕሮግራም አለ። በዚህ ጉብኝት ወቅት በፓርላማ ንግግር እንዳያቀርቡ ፊርማ ሲያሰባስቡ የነበሩ አንዳንድ የፓርላማ አባላት የግል በአብዛኛው ወደ 19 አካባቢ ናቸው ከነሱ 18ቱ የግል ተወዳዳሪዎች ናቸው አንደኛው ብቻ ነው የፓርቲ ተወካይ ከ2 እስከ ሶስት በመቶ ብቻ የሚሆን የፓርላማ መቀመጫ ያለው ነው ይህንን የፊርማ ማሰባሰብ እና ጥያቄ የሀገሪቱ ፓርላማ ውድቅ አድርጎታል ስለዚህ ከዛ በተረፈ ግን ጉብኝቱ ይቀጥላል ጌታቸው ተድላ ሀይለ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ